ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ30 ሜትር ባንድ እንዲሁም በናይል ሳት የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል፣ አድማጮቻችን የሰኞ መጋቢት 22 2006 ዓ ም ፕሮግራማችንን ከዋሽንግተን ዲሲ ይዘን ቀርበናል። ቆንጂት ታዬና አዲሱ አበበ ነን። የሩዋንዳ የዘር ጅምላ ፍጅት 20ኛ ዓመት ምን እንማራለን? የዛሬ አብይ ርዕስ የሚያተኩርበት ነው። በመጽሔት ዘገባዎቻችን ደግሞ ደመኛ የተጠሩት በፍታ ቤት ስነ ስርዓት ህግ ቁጥር 480 መሰረት ነው። 480 ደግሞ የሚለው ችሎት ቀርቦ ችሎት አካባቢ ሆኖ የረበሽ ሰው ይህን የሚጠየቅበት ነው። ይህ ደግሞ በጋዜጣ በመጽሔት የመጻፍ ጉዳይ የተጠሩት የአንድነት ፓርቲ አመራር አባል የአቶ አስራት ጣሴ ጠበቃ አቶ ተማም አባቡል ጉን ድምጽ ነው የሰማነው። አቶ አስራት ጣሴ ይግባኝ ማለታቸውን በመግለጽ ከተናገሩት ነው። የእስራኤል ከፍተኛ ፍርድ ቤት መንግስት አፍሪካውያን ስደተኞችን እንዲያስር ስለፈቀደው አጨቃጫቂ ህግ መስማት ሊጀምር ነው የሚሉት ዘገባዎችም አሉ። በሁለተኛው አጋማሽ ደግሞ ስፖርትና አፍሪካ ነክ ርዕሶች እንዲሁም ጤና ፕሮግራም ተዘጋጅተዋል። አሁን የዓለም ዜናዎቹን እናስቀድማለን። ትናንት እሁድ ሶማሊያ ውስጥ በተካሄደ አመጽ ቢያንስ 8 ሰዎች ሞተው ሌሎች 12 ያህል መቁሰላቸው ተገልጧል። ከሟቾች መካከል የሰባቱ ሕይወት ያለፈው ከሞቃዲሾ 30 ኪሎ ሜትር ርቀት ላይ በምትገኘው አፍጎዬ ከተማ በደህንነት ጥበቃ አባሎች መካከል በተነሳ አለመግባባት መሆኑም ታውቋል። አንዲት የፖሊስ ተሽከርካሪ የከተማዋን ፍተሻ ጣቢያ በምታልፍበት ወቅት ጥበቃ ላይ የነበረው ወታደሮች ተኩስ መክፈታቸውን የዓይን ምስክሮች ለቪኦኤ ተናግረዋል። በተኩስ ልውውጡም ሲቪሎች ሰለባ መሆናቸውን ነው ምስክሮቹ ለቪኦኤ ጨምረው የተናገሩት። በሌላ በኩል ደግሞ አንድ የመንግስት ወታደር በጌዶ ክልል ቡርድ ሁቦ ከተማ ውስጥ በአንድ የንግድ መደብር ላይ ባነጣጠረ ተኩስ ትናንት ውድ መገደሉ ተገልጧል። በዚሁ ጥቃት ሌሎች አራት ሰዎች የቆሰሉ ሲሆን ሦስቱ ሲቪሎች መሆናቸው ተገንዝቧል። በሌላ አካባቢው ዜና የራስ ገዟ ፑንትላንድ የደህንነት ኃይሎች በክልሉ አሰሳ ካካሄዱ በኋላ ተጠርጣሪ የአልሻባብ አባላትን በቁጥጥር ስር መዋላቸው ታውቋል። የፑንትላንዱ የደህንነት ሚኒስትር ሐሰን ኦስማን አሎሬ ጋሮዌ ውስጥ በተጠራ ጋዜጣዊ መግለጫ ከዚያው ከጋሮዌ ከቦሶሳ እና ከጋልካዮ ከተሞች ቢያንስ ሃያ ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። በዚሁ ወታደራዊ ኦፕሬሽን የተለያዩ ጦር መሳሪያዎችና ፈንጂዎች ተይዘዋል ብለዋል ሚኒስትሩ ኦስማን አሎሬ። በሌላ የሶማሊያ ዜና ደግሞ የሶማሊያ መንግስት የበጀት ፍላጎቱን ለማደላደል የአገር ውስጥ ገቢውን በሀምሳ ከመቶ ከፍ ለማድረግ መወሰኑን የገንዘብ ሚኒስትሩ ሁሴን አብዲ ሀላኔ አስታውቀዋል። ሚኒስትሩ ይህን ይፋ ያደረጉት ምክር ቤቱ ያጸድቀው ዘንድ የሀገሪቱን አመታዊ በጀት ትናንት እሁድ ባቀረቡበት ወቅት እንደሆነም ተገልጿል። የገንዘብ ሚኒስትሩ ሚስተር ሀላኔ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ከሀገሪቱ 218 ሚሊዮን ዶላር አመታዊ በጀት ገሚሱ ከሀገር ውስጥ ገቢ የሚገኝ እንደሆነ ገልጸዋል። ገሚሱ ቀሪ በጀት ከወዳጅ ሀገሮች የሚገኝ መሆኑን የተናገሩት ሚኒስትሩ ይህም ከቱርክና ከኖርዌይ የሚገኘውን 25 ሚሊዮንና 17 ሚሊዮን ያካትታል ነው ያሉት። የሶማሊያ መንግስት የህዝብ ገንዘብ ያለ አግባብና በሙስና አባክኗል በሚል በቅርቡ በዓለም ባንክና በተባበሩት መንግስታት ድርጅት እንደተተቸ የሚታወስ ነው። ከፍልስጤማውያን ጋር የተጀመረው የሰላም ድርድር እንዳይከሽፍ በተጀመረው ጥረት ለመግፋት ይቻል ዘንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በአሁኑ ወቅት እስራኤል ይገኛሉ። ኬሪ በሁለት ሳምንታት ባነሰ ጊዜ ወደ ክልሉ ሲያመሩ ይሄኛው ሁለተኛቸው መሆኑ ነው። ባለፈው ሳምንት ከፍልስጤማውያኑ ፕሬዚዳንት መሐመድ አባስ ጋር ዮርዳኖስ ውስጥ መገናኘታቸው አይዘነጋም። የዩናይትድ ስቴትሱ ከፍተኛ ዲፕሎማት ኬሪ በአሁኑ ወቅት መጀመሪያ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታኛሁ፣ ከዚያም ከፍልስጤማውያኑ መሪ ሞሐመድ አባስ ጋር ግን በተናጠል ለመገናኘት አቅደዋል። በውጭ ጉዳይ ሚኒስቴር የቪኦኤ ጋዜጠኛ ስካት ሰንስ ከቴል አቪቭ የላከው ዘገባ አለ። ሰሎሞን አባቴ ያቀርበዋል። በመካከለኛው ምስራቅ ውስጥ የተያዘው የሰላም ጥረት እንዳይደናቀፍ ለማትረፍ በሚል ፕሮግራሞቻቸውን እየለወጡና መንገዳቸውን እየሰበሩ የውጭ ጉዳይ ሚኒስትር ጆን ኬሪ ወደዚያ ሰፈር ሲበሩ ከአንድ ሳምንት ባነሰ ጊዜ ዛሬ ለሁለተኛ መሆኑ ነው። በሁለቱ ወገኖች መካከል መካረር የተነሳው በእስረኛ ልውውጥ ላይ በደረሱበት መፋጠጥ ሳቢያ መሆኑ ታውቋል። እስረኞቹ ከተለቀቁ ፍልስጤማውያኑን ለንግግርና ለድርድር የሚገፋቸውና የሚይዛቸው ወይም የሚጋብዝ ሰበብ አይኖራቸውም የሚል ስጋታቸውን የሚገልጹት የእስራኤል ባለሥልጣናት ተጨማሪ እስረኞችን የመልቀቁ ጉዳይ እስከ መጪው ወር መጨረሻ እንዲጓተት ወይም እንዲዘገይ ይፈልጋሉ። አይሁዳውያኑ ፍልስጤማውያኑ ግን እየዛቱ ነው። እንዲያውም እስራኤል እስረኞቹን አሁኑኑ የማትለቅ ከሆነ ከንግግሩ ቀድመን እንወጣለን እያሉ ነው ፍልስጤማውያኑ። እንዲፈቱላቸው ከሚጠይቁት መካከል በአውሮፓ አቆጣጠር ከ1993ቱ የኦስሎ የሰላም ስምምነት ቀደም ሲል በእስራኤል ቁጥጥር ስር የዋሉ የእስራኤል አረቦች ይገኙበታል። እስራኤል እነዚህን እስረኞች ለዘጠኝ ወራት በዘለቀው ድርድር ወቅት ፍልስጤማውያኑ የተባበሩት መንግሥታትን በመሳሰሉ መድረኮች ላለማሳቀል ቃል ከገቡ እስራኤልን እንደምትለቃቸው ተናግራ ነበር። ይህንን በእስረኞች ጉዳይ ላይ የተፈጠረን ፍጥጫ ለማርገብ አሜሪካ እያደረገች ያለችውን ጥረት የውጭ ጉዳይ ሚኒስትሩ ኬሪ በዝርዝር መናገር አልፈለጉም። ይህ ጉዳይ በፍልስጤማውያኑና በእስራኤሉ መካከል ያለ ደግሞም ጠቅላይ ሚኒስትር ነተኛሁ የሚያደርጉትን የሚመለከት በመሆኑ ሊፈጠር ስለሚችልና ስለማይደረግ ነገር ቀድሞ መተንበይና መዳኘት አግባብ አይመስለኝም። የውጭ ጉዳይ ሚኒስትር ከፍልስጤሙ ፕሬዚደንት መሐሙድ አባስ ጋር ባለፈው ረቡዕ ከተወያዩ በኋላ ወደ ጣሊያን በረው ከሮማው ሊቀ ጳጳስ አባ ፍራንሲስ እና ፕሬዚደንታቸው ባራክ ኦባማ ጋር ተገናኝተዋል። ኬሪ ትናንት ምሽት ፓሪስ ላይ ከሩሲያ ዋቻቸው ሰርጌ ላቭሮቭ ጋር ተገናኝተው ከተነጋገሩ በኋላ ለነገ የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ ስብሰባ ወደ ብሩሴልስ ከመብረራቸው በፊት ነው። ጣልቃስ ገብተው ዛሬ ቴል አቪቭ ላይ ያረፉት። አድማጮች፣ ይህ ዜና የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያው ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ከፍተኛ ልዑካንን እየመሩ ክሬሚያ ይገኛሉ። ሩሲያ ክሬሚያን ከጠቀለለች ወዲህ ያቺን ሀገር ለመጎብኘት ሜድቬዴቭ የመጀመሪያው ትልቁ የመንግስታቸው ባለስልጣን መሆናቸው ነው። የጉዟቸው ዓላማ የሩሲያ ግዛት የሆነች ያለችው ክሬሚያ ከውሳኔ ህዝብ ወዲህ ያለውን ሂደት በስብሰባ ለመነጋገር እንደሆነም ተገልጿል። የሩሲያው ባለስልጣን ወደዚያ ያመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት እሁድ ፓሪስ ውስጥ ሩሲያ በብዙ ሺ የሚቆጠሩ ወታደሮቿን ከዩክሬን ድንበር እንድታስወጣ ጥሪ ባደረጉ ማግስት መሆኑ ነው። ሚስተር ኬሪ የሩሲያ ወታደሮች በዚያ መኖር አካባቢው በፍርሃት ድባብ እንዲዋጥ አድርጓል ብለዋል። ሰሜን ኮሪያ በደቡብ ኮሪያ ውሃዎች ላይ አዳፍነ የመተኮሷ ተገለጠ። ተኩሱ ዩናይትድ ስቴትስና ደቡብ ኮሪያ ለሚያካሄዱት ወታደራዊ ልምምድ አጸፋ መሆኑን ሰሜን ኮሪያ ገልጣለች። ደቡብ ኮሪያም ዛሬ ሰኞ ወደ ሰሜን ኮሪያ ውሃዎች በመተኮስ የመልስ ምቱን እንደሰጠች አስታውቃለች። ባለሥልጣናት በሰጡት ቃል የማናቸውም ተኩስ የብስ ላይ እንዳላረፈ በማንኛውም ወገን ሕይወት ላይ አደጋ እንዳልደረሰ ገልጠዋል። የደቡብ ኮሪያ ባለሥልጣናትም አንዳንድ በድንበሩ አካባቢ የሚገኙ ነዋሪዎች ለጥንቃቄ ሲባል ወደ ሌላ ስፍራ እንዲዛወሩ ተደርገዋል ብለዋል። የዩናይትድ ስቴትሱ ጄኔራል ፖል ኬኔዲ ወታደራዊ ልምምዱ ከሶል ከተማ በስተሰሜን 360 ኪሎ ሜትር ላይ እንደሚካሄድና ይህም ምንም አይነት ፖለቲካዊ ዓላማ እንደሌለው ተናግረዋል። የታሊባን አማጺ ኃይሎች አንድ የምርጫ ተወዳዳሪን ሰሜናዊ አፍጋኒስታን ውስጥ ማፈናቸውን የአፍጋኒስታን ባለስልጣናት ገልጸዋል። የሳር ኢፑል ክፍለ ሀገር ገዢ አብዱል ጃባር ሀቅቢን ዛሬ ሰኞ ለጋዜጠኞች እንደገለጡት አገረ ገዢው ሁሴን ናዛሪና ቢያንስ ስድስት ያህል ደጋፊዎቻቸው የታገቱት ወደ ክፍለ ሀገሯ ዋና ከተማ በታክሲ በሚጓዙበት ወቅት ነው። አፍጋኒስታን በአሁኑ ወቅት የፕሬዚደንት ሀሚድ ካርዛይ ተተኪ የሆነ መሪ ለመምረጥ በሂደት ላይ እንደሆነች ይታወቃል። በዚሁ ወቅት ለሀገሪቱ 34 ክፍላተ ሀገር የምክር ቤቶች አባላት መረጣም ይካሄዳል። በመጨረሻም አንድ የፓኪስታን ልዩ ፍርድ ቤት የቀድሞውን ወታደራዊ ገዢ ፔርቬዝ ሙሸራፍን በአምስት የአገር ውስጥ ክደት ወንጀሎች ከሰሰ። ለረጅም ጊዜ በወታደራዊ ኃይል ለኖረች አገር ይህ አይነቱ በሲቪል ባለሥልጣን የተሰጠ ውሳኔ ከፍተኛ እመርታ መሆኑንም አመልክተዋል። ሚስተር ሙሸራፍ ዛሬ ሰኞ ኢስላማባድ ውስጥ ባስቻለው ፍርድ ቤት ቀርበው በሰጡት የእምነት ክደት ቃል በአምስቱም ክሶች ጥፋተኛ አይደለሁም ብለዋል። እኔ አገር ካዥ አይደለሁም ያሉት ሙሻራፍ ይልቁንም በእርሳቸው አስተዳደር አገሪቱ ያደረገችውን እድገት በመግለጥ አገር ወዳድነታቸውን ለማሳመን ሞክረዋል። ጥፋተኛነታቸው ከተረጋገጠ ግን በሞት ነው የሚቀጡት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃ። ክቡራትና ክቡራን የምታደምጡት በ25 ና በ31 ሜትር ባንድ እንዲሁም ናይል ሳት ላይ የሚተላለፈውን የሰኞ ምሽት ፕሮግራማችን ነው። አስተናጋጆቻችሁ ኔ ቆንጅ ይታይና አዲሱ አበበንን። ፖሊዮ በዚህ ዓመት ኢትዮጵያ ውስጥ እንዳለ የኢትዮጵያ ጤና ጥበቃ ሚኒስቴር አስታወቀ። በ2000 አሁን አስረኛ ኬዝ ማለት ነው። ኦገስት 2013 ጀምሮ ነው ፖሊዮ ኬዝ እኛ ሀገር የታየው። አቶ ስንታየሁ አበበ ይባላሉ። የሰማናቸው በኢትዮጵያ የጤና ጥበቃ ሚኒስቴር የስራ ኃላፊ ናቸው። በጤና ዝግጅት ይመለሳሉ። አፍሪካ ነክ ርዕሶች በዛሬ ዝግጅቱ በኢትዮጵያውያን ወጣቶች ዙሪያ የተዘጋጀ ውይይት ያቀርብላቸዋል። አሁን ወደ ምሽቱ አብይ ርዕስ እንደ አውሮፓውያን አቆጣጠር በ1994 ዓ ም በሩዋንዳ የዘር ጅምላ ፍጅት ከተካሄደ ወዲህ ሀገሪቱ ራሷና ሌሎች የአፍሪቃ ሀገሮች በየአመቱ በሚያዝያ ወር ሰለባዎቹን ያስባሉ፣ ይዘክራሉ። ከእነዚህም አንዷ ኬንያ ስትሆን አልፎ አልፎ የብሔሮች ግጭት እንደሚካሄድባትና በተለይም እንደ አውሮፓውያን አቆጣጠር በ2007 ዓ ም ከተካሄደው ፕሬዝደንታዊ ምርጫ ወዲህ የባሰ የብሄር ውጥረት እንዳለባት ይታወቃል። ከዚያን ጊዜ ወዲህ ግን ኬንያ ተጠያቂነት ያላቸው የመንግስት ተቋማትን በመመስረት እርምጃ ወስዳለች። የአሜሪካ ድምጽ ሬዲዮ ጋዜጠኛ ሞሐመድ ዩሱፍ እንደዘገበው የሰላም ታጋዮችና ገምጋሚዎች ኬንያ የገነባችው ተቋም ገና ያልጠነከረና ተገኘ የተባለው የሰላምን ምርታም ሊቀለበስ እንደሚችል እያስጠነቀቁ ናቸው። ዘገባውን ትዝታ በላቸው ታቀርባለች። ውዝግብ ያስከተለው እንደ ኤሮፓ አቆጣጠር የ2007 የኬንያ ምርጫ የብሔረሰቦች እርስ በርስ ጥላቻና ልዩነት እንዲሁም የስልጣን ብልግና ለአንድ አገር እንዴት አደገኛ መሆኑን አስመስክረዋል። ከዚያን ጊዜ ወዲህ የኬንያ ባለስልጣናት የፖለቲካ የፖሊሲና የፍትህ ስርዓቱን እንደገና በማሻሻል ብጥብጥ እንዳይከሰት እንዲያረጋግጡ ዓለም አቀፍ ማህበረሰብ ጫና ሲያደርግባቸው ነበር። አደም ኦሉ የፖለቲካ ጉዳዮች ገምጋሚና በናይሮቢ ዩኒቨርሲቲ ፕሮፌሰር ናቸው። ኬንያ ተቋማት በራሳቸው እንዲሰሩ ጣልቃ ያለመግባትን መማር ይኖርባታል ይላሉ። ኬንያ ከ2007 2008ቱ ብሔራዊ ምርጫ በኋላ ከተከሰተው ብጥብጥ ተምራለች። ኬንያ አዲስ ሕገ መንግሥት ማጽደቋ ከፍተኛ መርታ ሆኖ ተጨማሪ መማር ያለበት ግን ተቋማት ሕዝብን ማገልገል እንዳለባቸው ነው። አንዳንድ ሰዎች ነባሩ ሕገ መንግሥት ደካማና የእርስ በርስ ብጥብጥን የሚያበረታታ ነው ብሎ ስለገመቱ እንደ ኤሮፓ አቆጣጠር በ2010 ዓ ም ከ60 በመቶ በላይ የሚሆኑ ኬንያውያን አዲሱን ሕገ መንግሥት በድምፅ አጸደቁ። አዲሱ ሕገ መንግሥት ጠቅላይ የኬንያ ፍርድ ቤትን መሰረተ። በሀገሪቱ ዳኞችና ፖሊሶች እንዲሁም ሌሎች ከፍተኛ ባለስልጣናት የሚሰየሙበትን ሂደት ዘረጋ። እንደ ኤሮፓ አቆጣጠር በ2012 ዓ ም ፍጻሜ ላይ የተካሄደ የህዝብ ሀሳብ መለኪያ ጥናት 80 በመቶ የሚሆኑ ኬንያውያን በአዲሱ ህገ መንግስት መጽደቅ ምክንያት በፍትህ ስርዓቱ ላይ እምነት እንዳላቸው ጠቁሟል። ለምሳሌ የ2007 ምርጫ ተጭበርብሯል ብሏል ብሎ ያመኑ የቀድሞ ጠቅላይ ሚኒስትር ራኢላ ኦዲንጋ በፍርድ ቤቱ እምነት ስላልነበራቸው ህዝብ በመንገድ ላይ ወጥቶ እንዲቃወም ጥሪ አደረጉ። ኢኑካ ማለትም ለኬንያ እንቁም የተባለው ቡድን መሪ ጆን ጊታንጎ ይባላሉ። አንዳንድ ባለስልጣናት በቅርቡ የተገኘውን አዎንታዊ ለውጥ ለመሸርሸር እንደሚሞክሩ በመጥቀስ ያን ካደረጉ ዲሞክራሲና የህግ በላይነት ሊቀለበስ ይችላል በማለት ያስጠነቅቃሉ። ኬንያ ውስጥ በሰላምና በመግባባት ለመኖር ለሁሉም ዋስትና የሚሆነው ሕገ መንግሥቱ ነው። አንዱ የምናየው በጣም አሳሳቢ ነገር በአዲሱ ሕገ መንግሥት የተገኘውን ድል ለመቀልበስ የሚሞክሩ ባለሥልጣናት መኖራቸው ነው። ሕገ መንግሥቱ የሀገሪቱ ዜጎች በፍትህ፣ በእኩልነት፣ በሰላም ወደፊት ለመራመድም ዋናው መሳሪያ ነው ይላሉ ጊታንጎ። የፖለቲካ ገምጋሚው ፕሮፌሰር ኦሉ ደግሞ የህዝብ ሕገ መንግሥቱ ላይ አመኔታ ማጣት ብጥብጥ ሊያስከትል እንደሚችል ይጠቁማሉ። ሰላምን ያሰፍናል፣ እኩልነትን ያስከብራል ተብሎ የታመነ ሕገ መንግሥት በታቀደለት ሁኔታ ሳይተገበር ሲቀር የሕዝቡ አመኔታ የባሰ ይሸርሸራል። በኬንያ ከ2007 ምርጫ በኋላ የተከሰተውን የብሔረሰቦች ደም መፋሰስ በማነሳሳት ፕሬዚደንት ኡሁሩ ኬንያታና ምክትላቸው ዊልያም ሩቶ ዓለም አቀፍ ፍርድ ቤት ፊት ተከሰዋል። በሚስተር ኬንያታ ላይ የቀረበው ክስ ግን ውጤታማ እየሆነ አይደለም። ቀድሞ የጸረ ሙስና ዘመቻ አስተባባሪ የነበሩት ጊታንጎ ፕሬዝደንቱና፣ ሩቶ አይሲሲ ማለትም ዓለም አቀፍ ፍርድ ቤትን ለመፋለም ግንባር መፍጠራቸውን ይጠቅሱና ኬንያታ ላይ የተመሰረተው ክስ ከተሰረዘ ግን ሁኔታዎች ሊለወጡ ይችላሉ ይላሉ። የሁለቱ ትብብር መፍጠር ከከሸፈ አንዱ ከሌላው ወገን ጋር ሽርክናን መፍጠርን ያስከትላል። እነዚህ አዲስ የሚፈጠሩ ሽርክናዎች ደግሞ ሰላማዊ ይሆናሉ የሚል ተስፋ አለ። የሆነ ሆኖ ጊታንጎ ሰላማዊ ስምምነት አይኖርም የሚል ግምት ነው ያላቸው። በኬንያ ፖለቲካ ልምድ ሁሌም ለውጥ የሚከሰተው አንድ አይነት ብጥብጥን ተከትሎ ነው ይላሉ። የዕለቱን አብይ ርዕስን ያደመጥነው መጽሔት ደግሞ ሁለት ርዕሶች ያሉን፣ ቀዳሚው የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አስራት ጣሴ በበታች ፍርድ ቤት የተላለፈባቸውን ውሳኔ ሕግን የጣሰ ነው ሲሉ ለበላይ ፍርድ ቤት ይግባኝ ብለዋል። የፍርድ ቤት ሥራውን በችሎት ወይም በአካባቢው ሳይገኙ ሊያውኩ አይችሉም ሲሉም ጠበቃቸው ያስረዳሉ። መለስካቸው አማ የተከሳሽ ጠበቃ ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ያቀረቡት ማመልከቻ እንደዘረዘረው የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሐ ብሔር ችሎት ጥር 30 ቀን 2006 ዓ ም በዋለው ችሎት በደንበኛቸው ላይ የጥፋተኝነት ውሳኔ ማስተላለፉን ያስታውሳል። የካቲት 7 ቀን 2006 ዓ ም በዋለው ችሎት ደግሞ ለሁለት ዓመት በተገደበ እስራት እንዲቀጡ መወሰኑንም ይናገርና ይግባኙም ይህንን የበታች ፍርድ ቤት ውሳኔ በመቃወም ለማሻር እንደሆነ ያስረዳል። የይግባኝ ባይ ጠበቃ አቶ ተማማ አባቡልጉ ለይግባኙ ምክንያት ናቸው ካሏቸው አንደኛው ፍርድ ቤቱ ደመኛቸውን የቀጠው ህጉ ባቋቋመው መሰረት የፍርድ ቤቱን ስርዓት የተጋፉ ባለመሆናቸው ነው ሲሉ አብራርተዋል። አሁን በጣም የሚገርመው እና የሚያሳዝነውም ታሪክ ያ ነው። ደመኛ የተጠሩት በፍትሐ ብሔር ስነ ስርዓት ህግ ቁጥር 480 መሰረት ነው። 480 ደግሞ የሚለው ችሎት ቀርቦ ችሎት አካባቢ የሆነ የረበሸ ሰው የሚጠየቅበት ነው። ይህ ደግሞ በጋዜጣ በመጽሄት መጽፉ ጉዳይ የተጠሩት ስለዚህ ያ ማለት ምን ማለት ነው? ችሎት ቀርበው ችሎቱን ባላወቁበት ሁኔታ በጋዜጣ ጻፉ በተባለ ጉደት ጠርቶ ነው ይህ ቅጣት የተላለፈባቸው እና ፍርድ ቤት ማወቅ የሚባለው ደግሞ ፍርድ ቤት ችሎት ላይ የተገኘ ሰው ነው። ይሁሉ ተከራክረን መታለፉ ነው አንዱ የባኛችን ምክንያት። ለበላይ ፍርድ ቤት የቀረበው የአቤት ባይ ማመልከቻ ሌላም ነገር ያስታውሳል ቅጣቱን ለመወሰን በሚል ይግባኝ ባይን ወህኒ ቤት መላክና ለ11 ቀናት ማሰሩ ደጋፊ ህግ የሌለውና ቅጣቱን ፍርድ ቤቱ በዕለቱ ያለመወሰኑ ህገወጥና የሥነ ሥርዓት ሕጉንና የወንጀል ህጉን የተወሰኑ አንቀጾች ዓላማና ጥቅም ዋጋ ያሳጣ ነው ሲል ይሟገታል። ይህ ውሳኔና ፍርድ የበላይ ፍርድ ቤት ሊሽረው የሚገባውም የፍርድ ቤቶችን ነፃነት ለማረጋገጥ መሆኑንም አቶ ተማም ያስረዳሉ። ጥፋተኛ የሚባሉ ደግሞ የሁሉ ቁጣ መጣሉ ራሱ ደንበኛ ፖለቲከኛ ናቸው። ፖለቲከኛ ደግሞ የሚጠቀመው ንግግር ነው። አሁን እንዳይናገሩ ተደርጎ ነው ታስረው ነው ተቆልፎ ነው ቁጭ የተደረጉት ማለት ነው ብለን ነው የምናምነው። እና ያ ግድ መሻር አለበት። ሁለተኛ ነገር ደግሞ ውሳኔው ራሱ የፍርድ ቤትን ገለልተኝነት የሚነካ ነው። ስለዚህ በዛ ምክንያት የግድ መሻር ያለበት ነው ብለን ነው የምናስበው። ምክንያቱም ፍርድ ቤቱ ደንበኛን የቀጣው የኢህአዴግ ፍርድ ቤት ፍትህ አንጠብቅም ብለሃል ነው የያዘ የኢህአዴግ ፍርድ ቤት ነኝ ያለው ፍርድ ቤቱ። ስለዚህ ያ ደግሞ ገለልተኝነቱን አሁን ነው ችግር ውስጥ የከተተው። እንዲያውም ስለዚህ በዚህ ምክንያት ይሄ ፍርድ ቤት የሰጠው ውሳኔ ካልተሻረ በስተቀር ያጠቃላዊ የፍርድ ቤት ገለልተኝነት የሚነካ ነው የሚሆነው። አቶ አስራጣሴ ቀደም ሲል እንደተጠቀሰው የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሐ ቢር ችሎት ይህን ውሳኔ ያስተላልፈባቸው በጥር ወር ሁለት ሺህ ስድስት ዓመተ ምህረት በወጣው የአዲስ ጉዳይ መጽሔት ላይ ባቀረቡት አስተያየት ፍትህ ከኢህአዴግ ፍርድ ቤቶች ይገኛል ተብሎ ሳይሆን በታሪክ ምስክርነት እንዲመዘገብ ሲባለው ብለው ስለነበረ የፍርድ ቤቱን ገለልተኝነት ነክተሃል በሚል ፍርድ ቤቱ በመጥሪያ አስቀርቦ እንዲያስረዱ ካደረገ በኋላ የአምስት ወር የእስራት ቅጣት በሁለት ዓመት ገድቦ እንደፈረደባቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሁለተኛውና የመጨረሻው የመጽሄት ክፍለ ጊዜ ዘገባችን የእስራኤል ከፍተኛ ፍርድ ቤት መንግስቱ በብዙ ሺ የሚቆጠሩ የፖለቲካ ጥገኝነት የጠየቁ አፍሪቃውያን ስደተኞችን እንዲያስር ስለፈቀደው አጨቃጫቂ ህግ ጉዳይ በመጪው ወር መስማት ይጀምራል። አብዛኞቹ ሱዳናውያንና ኤርትራውያን የሆኑት ስደተኞች በሀገራቸው ካለው የጭቆና ሁኔታ ሸሽተው እንደሄዱ ይናገራሉ። የእስራኤል መንግስት ግን ስራ ፍለጋ ነው የመጣችሁት ባይ ነው። የአሜሪካ ድምጽ ራዲዮ ዘጋቢ ስካት ባብ ሆሎት ከተባለው ደቡባዊ እስራኤል የላከውን ዘገባ አዳነች ፍስሐይ ታቀርባለች። ኑረዲን እስማኤል የተባለ ሱዳናዊ እስራኤል ውስጥ ሆሎት በተባለው የስደተኞች ማጎሪያ ሰፈር ካሉት ሰዎች አንዱ ነው። ከአስር ዓመታት በፊት ዳርፉር ውስጥ የመንግስት ወታደሮች ካሰሩት በኋላ በ16 ዓመቱ ከአካባቢው ሸሸ። የመንግሥት ወታደሮች የአማጽያኑ አባል ይመስል ኢላማ አደረጉኝ። ሁለት ጊዜ ታሰርኩኝ። በሰላም ለመኖር ያልቻልኩትም ለዚህ ነው። በመጨረሻም ከሀገር የወጣው። እስማኤል የሲናይ በርሃን ተሻግሮ እስራኤል ከመግባቱ በፊት ለአራት ዓመታት ያህል በቻድና ሊቢያ ኖሯል። በርካታ ስደተኞች እስራኤል ለመግባት ባደረጉት ጥረት ሕይወታቸውን አጥተዋል። ወደ እስራኤል ለመግባት የቻሉት ስደተኞች የፖለቲካ ጥገኝነት በሚጠይቁበት ጊዜ በሀገሪቱ ለመቆየት ይፈቀድላቸዋል። ካለፉት ሰባት ዓመታት ወዲህ ከ ሀምሳ ሺህ በላይ የሚሆኑ ፈላሾች እስራኤል ገብተዋል። ይህም በአንዳንድ እስራኤላውያን ዘንድ ተቃውሞ አስነስቷል። መንግስት ፈላሾቹ ከሀገሪቱ እንዲወጡለት እንደሚፈልግ ጠቅላይ ሚኒስትር ቤኒያሚን ኔታንያሁ አስታውቀዋል። ድንበራችንን ከመዝጋታችን በፊት ወደ ሀገሪቱ የገቡትን ለማስወጣት ቆርጠናል። ግልጽ እንዲሆን እፈልጋለሁ። እነዚህ ስደተኞች አይደሉም። ሰርገው ስለገቡ ገቡ ሕገ ወጥ ሠራተኞች ነው የምንነጋገረው። እነርሱን ለፍርድ ለማቅረብም ቁርጠኞች ነን። በአሁኑ ወቅት በሆሎት ማጎሪያ ሰፈር ያሉ ስደተኞች 1,200 ሲሆኑ ተቋሙ ከአራት ወራት በፊት ከተከፈተበት ጊዜ አንስቶ በየወሩ በእጥፍ እየጨመረ ሄዷል። ጎብኚዎችና ጋዜጠኞች እንዲገቡ አይፈቀድላቸውም። የታጎሩ ስደተኞች ቀን ላይ ከሰፈሩ ሊወጡ ይችላሉ። ሆኖም በቀን ሶስት ጊዜ በአካባቢው መኖራቸውን ማሳወቅ እንዳለባቸው አማኑኤል አብርሃ ገልጿል። አማኑኤል ከወታደራዊ አገልግሎት ሸሽቶ ከአራት ዓመታት በፊት ከሀገሩ የወጣ ኤርትራዊ ነው። እስር ቤት አይደለም። ሆኖም በእርግጥ ነፃ ተቋም አይደለም። ለፍርድ አትቀርብም። ነገር ግን የመለቀቅ ተስፋ የለህም። ስለሆነም የመታሰርን ያልሆኖ ነው የሚሰማህ። ስደተኞቹ ከሀገሪቱ የሚወጡ ከሆነ የእስራኤል መንግሥት ለእያንዳንዳቸው ነጻ ትኬትና 3500 ዶላር እሰጣለሁ ብሏል። እስማኤል ግን ወደ ሱዳን ብመለስ በእስራኤል ሰላይነት እጠረጠራለሁ ይላል። በዚህ ጥያቄ ላይ ያሉኝ አማራጮች ሁለት ብቻ ናቸው እዚህ ለዘላለም መኖር ወይም ሀገሬ ሄጄ መገደል ነው። ሆሎት ያሉት ፈላሾች አንድ ሰዓት ርቃ ወደምትገኘው ቢርሸባ ከተማ ለመሄድ ይችላሉ። ሆኖም ማታ ካልተመለሱ እስራት ይጠብቃቸዋል። እስር ቤቱ አጠገባቸው ነው ያለው። መንግሥት እንደሚለው ከ2 ሺህ በላይ የሚሆኑ መጤዎች መንግሥት የሚሰጠውን ገንዘብ ተቀብለው ከሀገሪቱ ለመውጣት ተስማምተዋል። ብዙዎቹ ግን አልተቀበሉትም። ያላቸው ተስፋ የፖለቲካ ጥገኝነት ማግኘት እንደሆነ ይናገራሉ። ይህን እድል የሚያገኙት ግን እፍኝ የማይሞሉ እንደሆኑም ይገነዘባሉ። አድማጮች ዜናውን የዜና ትንታኔውን አድምጠን፣ አሁን ምናልባት እንደምትገምጡት የእናንተ አስተያየት ወደሚሰማበት ክፍለ ጊዜ ደርሰናል። በተዘዋሪው ስልክ 202 205 9942 የውስጥ መስመር 14 ከተዋቸኋቸው መልእክቶች ለአሁኑ እነዚህ መርጠናል። አለው ቪኦዎች እንደምናችሁ ደህና ናችሁ ሆይ። ዛሬ የደወልኩት ከዚሁ ከሰሜን አሜሪካ ነው። አንድ ትልቅ ነገር ትዝታበላቸው በምታስተላልፈው ጉዳይ ላይ ሶስት ምሁራንን ጋብዛ ማለትም ዶክተር በያን ዶክተር ጌታቸው እና ዶክተር ብርሃኑ ስለ ኢትዮጵያ ታሪክ እና ወደፊትም መደረግ አለበት በሚለው ላይ ያደረጉት ውይይት ነው። እጅግ በጣም ገንቢ፣ እጅግ በጣም ደስ የሚል እና የወደፊቷን ኢትዮጵያ በግልጽ መንገድ ልናይ የምንችልበትን በር የከፈተ ነው ማለት ይቻላል። እኔ እነኚህን ሰዎች ማመስገን ወዳለሁኝ፣ አከብራቸዋለሁ በዚህ መንገድ። ይሄ እንግዲህ በዋሻ ውስጥ በሩቅ መብራት እየታየን ነው፣ ሁላችንም ወደዛ መጓዝ አለብን። ሁላችንም እንደዚህ ያለውን ቀና ነገር መደገፍና ማበረታታት አለብን። ያደረጉትን ቀላል ነገር አይነበረም። በጨዋነት ትልቅ ትትና በተሞላበት በመሰለ መንገድ ነው አቀራረባቸው ይሄንን ለማለት ነው እንግዲህ እነኚህ ሰዎች ወደፊትም በዚሁ መንገድ ቀጥለው ሌሎችም የሚወያዩበትም ሌሎች የሚገቡበትንም መንገድ ተፈልጎ በቀና መንገድ ስለ ሀገራችን ወደፊቱ ሀገራችን ኢትዮጵያ ምን መሆን አለባት የሁላችን እንደ አግዳሚ መቀመጫ ሊቀመጥ ይገባዋል። ሁላችን በተርታ የምንቀመጥበት አንዱ ምድር አንዱ ወንበር መሆን የለበትም እና ያቺ ሀገር የሁላችን ስለሆነች በዛ አይነት መንገድ የሚካሄድበትን መንገድ እንዲቀይሱ ጠይቃለሁኝ። በተረፈ ግን ላደረጉት ነገር ሁሉ ምስጋና ይገባቸዋል። እጅግ የከበሩና ታላላቅ ሰዎች ናቸው። አመስገኑልኝ። ይሄን ለማለት ነው። ኃይሉ ጉሙ ነኝ ከዚሁ ከአሜሪካ አመሰግናለሁ። ደህና ሁኑ። ባይ ሀይ። ቮይስ ኦፍ አሜሪካ አማርኛ ፕሮግራም እንዴት ናችሁ? እውነቱ ለመናገር እኔ እንኳን እምብዛ የፕሮግራማችሁ አድማጭ አይደለሁም። ሆኖም በዚህ ሳምንት በተለያዩ ድረ ገጾች ስለ ኢትዮጵያ በተመለከተ የተመሳሳይ ጾታ ግንኙነት የአልፋል ተብሎ የሚወራበት ያለው ህግ እንደሚረዳው በአንድ ሀገር ህግ የሚደነገገው የህብረተሰቡ ልምድ፣ ባህል ግምት ውስጥ በማስገባት ጤንነቱን የጠበቀ ማህበረሰብ ለመፍጠር እንዲያስችል ከዚህ አልፎ የህብረተሰቡ ፖለቲካዊ፣ ማህበራዊ፣ ቁጠባ መብቶች ለማስጠበቅ ተብሎ ነው ቢያምናለሁ። ወደ ማህበራዊ ጉዳይ ከወሰድ ነው በሀገራችን የተለያዩ የእምነት ባህል፣ ልምድ ያሉባት ሀገር ናት። ሁሉንም በሚያስችል ደረጃ የተመሳሳይ ፆታ ጉንኙነት የሚጠየፉ ናቸው። ወደ ቁጥባው መልኩ ብንወስዶም በአንድ ሀገር ኢኮኖሚያዊ እድገት ማስቀጠል የሚቻለው ተተኪ ትውልድ ሲኖር ነው። ስለዚህ የተመሳሳይ ፆታ ጉንኙነት ከተጋቡ ከእነሱ የሚተካ ወይ የሚፈጠር ሰው ባዮሎጂካል ማለት ነው የለም አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ነፃው የአስተያየት መቀበያው ስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። በምትሰሙት መመሪያ መሰረት ላኩልን። ስልክ መደወል አልፈልግም ለምትሉ ምርጫ አለ። ኢሜል ኢሜል የሚባለው ሆን አት ቪኦኤ ኒውስ ዳት ካም ነው። በዛ ብትልኩ ይደርሰናል። ፕሮግራማችንን አጋምሰናል። ውድ አድማጮች አብራችሁን ቆዩ። I mm -hmm. ይህ በ25 እና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈው የሰኞ ፕሮግራም ነው። ወደ ሁለተኛው ዝግጅት አጋማሽ ተሸጋግረናል። የሁለተኛው አጋማሽ ቀዳሚ ዝግጅት ደግሞ ስፖርት ነው። አዘጋጅና አቅራቢው ሰሎሞን ክፍሌ። ሰሎሞን ግን ቆንጂት እንደምታውቂው ለሳምንታት ያህል ዝግጅቱን ለማቅረብ ያልቻለበት ሁኔታ መሆኑ ይታወቃል። ዛሬ ደግሞ አዋዲሱ ዛሬ ደግሞ ውድ ባለቤቱ ሁላችንም የምንወዳት ወይዘሮ ገነት ዘውዴ በማረፏ ሰሎሞን ከባድ የሆነ ሀዘን ላይ ይገኛል ወይዘሮ ገነት ዘውዴ ያረፈችው በጠና ታማ ላለፉት ሶስት ወራት ዋሽንግተን ዲሲ በሚገኘው ጆርጅ ዋሽንግተን ሆስፒታል በህክምና ስትረዳ ከቆየች በኋላ ነው ያረፈችው በቅርብ ሲንከባከቧት በነበሩት በባለቤቷ በሶሎሞን በልጃቸው በብዙ ሰሎሞን በእናቷ፣ ባክስቶቿ፣ በሌሎችም የቤተሰብ አባላትና የቤተሰቡ ወዳጅ ዘመዶች በተገኙበት ነው። ገነት ዘውዴና ሰሎሞን ክፍሌ በረጅሙ የትዳር ዘመናቸው አንዲት ልጅ ብዙ ሰሎሞን ክፍሌን አፍርተዋል። ገነት ቤተሰቦቿ አርሊንግተን፣ ቨርጂኒያ ኮሎምቢያ ፓይክ ላይ በሚገኘው የኢትዮጵያውያን ማህበረሰብ አዳራሽ ውስጥ ዘመድ ወዳጅ እያስተናገዱ ሲሆን የፊታችን ሐሙስ እዚህ ዋሽንግተን ዲሲ በምትገኘው ርእሰ አድባራት ደብረ ሰላም ደብረ ሰላም ቅዱስ ማርያም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጸሎት ስነ ስርዓት ተከናውኖ አስከሬኗ ወደ ትውልድ ሀገሯ ኢትዮጵያ በዚያው የሚሸኝ መሆኑን የቤተሰብ አባላት ገልጸውልናል። የቪኦኤ ባልደረቦች በተወዳጇ ጓደኛችን በወይዘሮ ገነት ዘውዴ እረፍት በእጅጉ አዝነላል። ለመላው ቤተሰብና ወዳጅ ዘመድ መጽናናትን እንመኛለን። አዲሱ እንግዲህ እንደ ሰሞኑ ሁሉ የዛሬውን የስፖርት ፕሮግራም አንተ ነህ ያዘጋጀኸው፣ ወደዛ እንለፍ። መልካም አድማጮቻችን፣ በዛሬው የስፖርት ፕሮግራም ከአዲስ አበባ አጭር ቃለመጠይቅ አለን። የቀድሞው የስፖርት ፕሮግራም አዘጋጅ ወይም ዘጋቢያችን ገዛኸኝ ጽዮን መስቀል ከአዲስ አበባ ከአገር ውስጥና ከውጭ የተጠናቀሩ የስፖርት ዜና ይዞልን ቀርቧል። ገዛኝ፣ እንደምናመሽህ እንደምናመሽህ። አዲሱ፣ እንደምናመሽህ። መልካም ደህና። እንግዲህ ወደ ድሮ ስራህ የመመለስ አዝማሚያ ይመስላል፣ ግን ለዛሬ በእንግድነት ነው የምናቀርብህ። ስራህን በመደበኛው ሁኔታ እስከምትጀምር ድረስ ምን ክንውኖች አሉ፣ የስፖርት ዜና በአገር ውስጥም በውጭም፣ ከየት እንደምትጀምር እንግዲህ አንተ ነው የምትወስነው። አመሰግናለሁ አዲሱ። እዚህ በኢትዮጵያ ውስጥ በባህር ዳር ከተማ ሲስተናገድ የሰነበተ መላው የኢትዮጵያ ጨዋታዎች የሚል ስያሜ ያለው ውድድር ነው እና ሁለት ሳምንት ነው የቆየው። ከዘጠኝ ክልሎች እና ሁለት የመስተዳድር ከተሞች እስከ አምስት ሺህ የሚደርሱ ስፖርተኞች ናቸው ለሁለት ሳምንት ሲወዳደሩ የከረሙት። ትላንትና ነው የተጠናቀቀው። በስልሳ ስድስት ወርቅ አማራ ሲያሸንፍ፣ በ ሀምሳ ሰባት ወርቅ ደግሞ ኦሮሚያ ክልል ነው። ሌላው አዲስ አበባ ተወዳዳሪዎች በሀያ ሰባት ሶስተኛ ሆነዋል። ትግራይ በ አስራ ሰባት ወርቅ አራተኛ ነው። ይሄ ውድድር በኦሎምፒክ መንፈስ የተዘጋጀ ነው እንዳልኩ ከላይ አምስት ሺ ስፖርተኞች የተሳተፉበት ነው። አንደኛው እና ሁለተኛው አዲስ አበባ ላይ ነበር የተጀመረው ሶስተኛው ደግሞ በኦሮሚያ ከተማ አዳማ ነበር እና ሁለተኛውን እና ሶስተኛውን የኦሮሚያ ክልል አሸንፎ ነበር። አሁን ዘንድሮ ደግሞ በዚህ ውድድር አማራ አሸናፊ ሆኗል። እና ከሁለት አመት በኋላም የሚቀጥለውን አምስተኛውን የሚያዘጋጀው የደቡቡ ክልል የሀዋሳ ከተማ ኃላፊነቱን ተረክቧል ማለት ነው። የመዝጊያውን ስነ ስርዓት ትላንት ነው የተፈጸመው ብልህኛል ና አንዳንድ ዜና ለማግኘት ሞክርሃል። ምን ይመስል ነበር? እነማ ማታገኙ እንግዲህ በመክፈቻውም በመዝጊያውም ደመቅ ባለ ሁኔታ ነው የተከፈተው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ናቸው በመክፈቻው ላይ የተገኙት ትናንትና፣ በመዝጊያው ደግሞ ዶክተር ሙላቱ ተሾመ የኢትዮጵያ ፕሬዚዳንት ፕሬዝደንት ናቸው የተገኙትና ከንግግራቸውም እንዳዳመጥኩት ይህ ውድድር የወንድማማችነትን የሚያጠናክርና መቻቻልንም የሚያሰፍን በጣም ግሩም መድረክ ነው ብለው መናገራቸውን አስታውቅሳለሁ እንደው ከአገር ውስጥ ትልቁ ዜና እንግዲህ ይሄ ይመስለኛል። ምናልባት በእግር ኳስ ረገድ ብዙ ጊዜ መቼም ቅዳሜና እሁድ የእግር ኳስ አይጠፋም እና በተለይ የፕሪሚየም ሊጉ ተካሂዷል። አባይ ግድብ ምክንያት በማድረግ አንድ የእግር ኳስ ውድድር ተዘጋጅቶ ነበር። ትልቅ የዋንጫ ነው እና ሶስተኛ አመቱን መሰረት በማድረግ በተደረገው ጨዋታ ወላይታ ዲቻና ኢትዮጵያ ቡና ነበሩ የተጋጠሙት። ለዋናው ዋንጫ ወላይታ ዲቻ ዘንድሮ በፕሪሚየር ሊጉ የገባ አዲስ ቡድን ነው። በጣም አስደናቂ ቡድን ነው፣ አዲሱ እና አሸንፎ ኢትዮጵያ ቡናን ሁለት ለአንድ አሸንፎ ዋንጫውን አንስቷል። ከዚያ በፊት ግን እንዲሁ ልዩ ልዩ ትርኢቶችን ተዘጋጅተው ነበር በጋዜጠኞች አርቲስቶች መካከልም የእግር ኳስ ጨዋታ ይሄ እንግዲህ ህዝቡን ለመዝናኛ የቀረበ ነው፣ ብዙ ጊዜ ይጠበቃል። ዋናው ግን ወላይታ ዲቻ ሁለት ለአንድ አሸንፎ ዋንጫውን ወስዷል ማለት ነው። ይሄም ትላንት የተካሄደ ነው። ይሄም ትላንት የተካሄደ ነው። ሌላው የመስተካከያ ጨዋታ ደግሞ ቅዱስ ጊዮርጊስና ደደቢት ተጫውተዋል። እነሱ የመስተካከያ ጨዋታው ነው የምልህ የኢትዮጵያ ቡድን ወደ ውጭ ሲወጣ ክለቦች ወደ ውጭ ሲወጡት ውድድሮች እዚህ ፕሪሚየር ሊግ ይቋረጣል። ስለዚህ ተስተካካይ ጨዋታ ነው። ቅዱስ ጊዮርጊስ ጨዋታውን አስራ ሶስት ጨዋታውን ትናንትና አድርጓል። ቀንቶታል፣ እና ሁለት ለአንድ ነው ያሸነፈው። አዎ፣ ደደቤትን፣ አዎ፣ ደደቤትን ሁለት ለአንድ አሸንፎ የኢትዮጵያ ፕሪሚየር ሊግ የመጀመሪያውን ዙር በሰላሳ ሶስት ነጥብ አንደኛ ሆኖ ጨርሷል ማለት ነው። ቅዱስ ጊዮርጊስ እንደው ስታዲየም አንዳንድ ጊዜ ትገባ ከሆነ እንዴት ነው የህዝቡ ስሜት? ከዚህ ቀደም እኔ እንደማቀው የጊዮርጊስ የጊዮርጊስም ይሁን የወታደሩን የበነበርኩበት ጊዜ ማለት ነው። አሁን ደግሞ ከሌሎቹ ቡድኖች ሲጫወቱ ህዝቡ ስሜቱ እንደው በማበረታታትና በመደገፍ ረገድ ያለው የስታዲየሙ ሁኔታ አሁን በአሁኑ ጊዜ አንድ ትልቅ ነገር ሆኗል። እንግዲህ የኢትዮጵያ ቡድን ለአፍሪካ ዋንጫ ከ ሰላሳ አንድ አመት በኋላ መሳተፉን ታስታውሳለህ? አዎ። ከዚያ ወዲህ ያሉ ውድድሮች በጣም ደማቅ ነበሩ። አሁን ወደ መጨረሻው ላይ ደግሞ በቻን አፍሪካ ዋንጫ ተሳትፎ ሳይሳካለት በመቅረቱና ቡድኑ ሳያሸንፍ በመመለሱ ይሄ የቡድኖች ተመልካች መቀዛቀዝ ቢታይም ቀደም ሲል በጣም የሞቀ ነበረ። አሁንም ቢሆን አንዳንድ ቡድኖች ሲጫወቱ ማለትም ይሄ ወላይታ ዲቻ ለምሳሌ እና ቡና ኢትዮጵያ ቡና በሚጫወቱበት ጊዜ ስቴዲየም ሰው እስኪመለስ ድረስ ነው እንትን የሚሆነው። ቅዱስ ጊዮርጊስ ከቡና ቅዱስ ጊዮርጊስ ከወላይታ ዲቻ እዚህ አዲስ አበባ ላይ በሚጫወቱበት ጊዜ እና በጣም ጥሩ ስሜት አለ። ጥሩ መነቃቃት ስሜት አለ። ያ ስታዲየም እንግዲህ በደንብ ሳይታደስ ብዙ ሰው እየገባ መቼም ተስፋ አረጋለሁ በቅርቡ ታድሶ አስጊነቱ እንደሚቀር። እድሳት አልተደረገም አይደለም? ያ ብዙ ጊዜ ይወራ ነበር። ለዚህ ነው ማነሳው። አዎ ብዙ ጊዜ ይወራ ነበር ግን እድሳትም አልተደረገም። አሁንም ስጋት፣ እንዲህ በሰው ዘንድ ስጋት አለው። መቼም እድሳት አልተደረገለትም። በነገር ላይ የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበረው ሰውነት ቢሻው ተነስቶ ሌላ እጩ ቀርበዋል። እንደው ከአዲስ አበባ ትላንት እንዲሁ ከወዳጅ ዘመድ ጋር ሳወራ የውጭ ሰዎች የውጭ አገር ሰዎች ተመርጠዋል የሚል ወሬ ይናፈሳል አለ። አንተ ተጨባጭ የደረሰ ወይም በሀገር ውስጥ መገናኛ ብዙሀን የተዘገበ የተገለጠ ነገር አለ ገዛኝ? አይ እኔም እንግዲህ እንደ ስፖርት ጋዜጠኛም መደበኛ ስራ ባይኖረኝም እከታተላለሁና አቶ ሰውነት ቢሻው ከተነሱ በኋላ ብዙ አሰልጣኞች የውጭ አሰልጣኞችና ከሀገር ውስጥ ሁለት አሰልጣኞች ለውድድር ቀርበው ነበር። አራት አሰልጣኞች ለመጨረሻ ማጣሪያ ቀርበዋል። ፌዴሬሽኑ እንግዲህ አቅሙን አይቶ የትኛውን እንደሚመርጥ ነገና ተነገወዲያ እንደሚያስታውቅ ገልጿል። እስካሁን ግን ከአራቱ የትኛው እንደሚያሸንፍ አልታወቀም። አራቱም ኢትዮጵያውያን አይደሉም። ኢትዮጵያውያን አይደሉም፣ ከሆላንድ ከፖርቱጋል፣ እንዲህ ብዙ ናቸው። እንግዲህ ዘጠኝ ናቸው ከተለያዩ የዓለም ሀገሮች ናቸው። የኢትዮጵያ ቡድን የአቋም መቀነሱ ምክንያት በማድረግ በውጭ አሰልጣኞችን ሞክረው የሚል ይመስላል። የኢትዮጵያ አዲሱ የእግር ኳስ ፌዴሬሽን አዎ፣ የኔዘርላንድሱ የሆላንዱ ተወዳዳሪ በጣም ተስፋ አላቸው የሚባል ነገር ሰምቻለሁ። ሲጣራ እናወራዋለን። እንደው በእኔ በኩል ዋና ዋና የአገር ውስጥ ዜና ምላቸውን አንስተህልኛል። አንተ ያዘጋጀኸው የቀረህ ነገር ይኖራል እንደው የምትነግረን ዛሬ በስፖርቱ ፕሮግራም? አዲሱ እንግዲህ በአትሌቲክስ ትንሽ የውጭ ውድድር አለ ኮፕንሃገር ላይ በየዓመቱ የሚደረግ የዓለም ግማሽ ማራቶን አለ። መልካም እዚያ ላይ የኬንያ አትሌቶች ማሸነፋቸው ዜናው ደርሷል። እንግዲህ የእኛ አትሌቶች ደግሞ እዚህ ላይ በወንዶች ከአምስቱ አንዱ ብቻ ነው ሶስተኛ ወጥቶ ነሐስ ሜዳሊያ ያገኘው። መልካም ነው። ይህም እንግዲህ መወዳደራቸው በራሱ አንድ እርምጃ ነው። ደግሞ ከዛ አንድ ሜዳሊያ ማግኘት ቀላል አደለም። አትሌቲክስ መቼም ለኢትዮጵያውያን ቀላል ና በውድድር ብዙ የሚቀናቸው የስፖርት መስክ ይመስለኛል። አዲሱ እንግዲህ አንተም ሳታውቀው አትቀርም፣ እናንተ ባላችሁበት በዩኤስ አሜሪካ ካርልስ ባድ በምትባል ከተማ የሮድ ሬስ የአምስት ኪሎ ሜትር ደጀን ገብረ መስቀል በግሩም ሁኔታ ማሸነፉን እንዲሁ ይሰማል። ጀርመን ሴቶች ግማሽ ማራቶን ሰላሳ አራተኛው የግማሽ ማራቶን አለ ኢትዮጵያዊቷ ታደለ በቀለች የምትባል ነች። አንድ ሰአት ከአስር ግሩም ሰዓት ነው የገባችው በእውነቱ፣ እና የኬንያ ና የጀርመን አትሌቶችን አስከትላ ማሸነፏንም እንደዚሁ ዜናዎች ተሰራጭተዋል። መልካም እንግዲህ በሚቀጥለው ሳምንትም እንዲሁ አንዳንድ ነገር ከቀናህ ሰብስበህ ትጠብቀናለህ። ወደፊት ደግሞ ሁኔታዎች ተመሻሽተው መደበኛ የስፖርት ዘጋቢያችን እንደ ቀድሞ ስትሆን ደግሞ ያው አንተው ራስህ አስበህ ትደውልልና እንሰራለን። ለዛሬው ገዛይን ጽዮን መስቀል ሰለሞንን ስለተካህ እናመሰግናለን። ሰለሞን ያው ቀደም ሲል ስንገልጽ እንደ ሰማኸው ሀዘን ላይ በመሆኑ ነው። ዛሬ ሰሞኑንም አልገባም። አመሰግናለሁ። አዲሱ ሰለሞን ባለቤቱን በሞት በመለየቷ እጅግ በጣም አዘን ተሰምቶኛል። እግዚአብሔር ይስጥልን። እናመሰግናለን። ገዛ የጽዮን መስቀል። ከአዲስ አበባ አድማጮች፣ የሰኞው ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን አፍሪካ ነክ ርዕሶች የኢትዮጵያውያን ወጣቶች የስራ ፈጣሪነት ኑሮን የማሻሻል ራዕይና የአፍላቂነት ዝንባሌ ከቅርብ ዓመታት ወዲህ እየጎላ ሄዷል። የአሁኑ የተማረ ትውልድ ከበፊቱ ለየት ያለ ዝንባሌ ሊኖረው የቻለበት ምክንያትና ስለ አጠቃላዩ ዝንባሌው ዶክተር የራስ ወርቅ አድማሴና ዶክተር ገብሬ ኢንቴሶ ባለፈው ቅዳሜ እንዳብራሩ ይታወሳል። ዛሬ ደግሞ ይህን ዝንባሌ የሚፈታተኑ ተግዳሮቶች እንዳሉ ያብራሩልናል። ዶክተር የራስ ወርቅ በአዲስ አበባ ዩኒቨርሲቲ በሶሽዮሎጂ ዲፓርትመንት ተባባሪ ፕሮፌሰር ናቸው። በፊት የጥናትና የአስተማሪነት ትኩረታቸው በገጠር ልማትና በገጠር ሁኔታ ላይ ያተኮረ ነበር። አሁን ደግሞ በከተሞች በመታየት ላይ ባሉት ለውጦች ላይ ያተኩራሉ። ዶክተር ገብሬ ይንቴሶ በአዲስ አበባ ዩኒቨርሲቲ በሶሻል አንትሮፖሎጂ ዲፓርትመንት ተባባሪ ፕሮፌሰር ናቸው። የሶሻል ሳይንስ ኮሌጁ ዲን ሆነውም ያገለግላሉ። ሁለቱም ምሁራን ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅ አዳነች ፍሳዬ ናት። ዶክተር የራስ ወርቅ ተግዳሮቶች ያሏቸውን ነጥቦች በማብራራት ይጀምራሉ። ይህን ተነሳሽነት የሚፈታተኑ ብዙ ነገሮች አሉ። እኔ ሁለት ዋና ነገር የምላቸው እንግዲህ ስሙን ጠበቅ አድርገን ሙስና ሙስና እና ከሙስና ጋር ተያይዞ በአቋራጭ ያለ ልፋት በአጭር ጊዜ መክበር የአንዳንዶች መክበር ለሌሎች የሚሰጠው አሉታዊ የሆነ ትምህርት አንድ ትልቅ ጉዳይ ይመስለኛል ከጠንካራ ስራ ይልቅ መልካም ግንኙነት ወይም ጠቃሚ ግንኙነት እና ከዛ ጋር የሚመጣው እንግዲህ ሙስና እና በዛ የማክበር ነገር ነው። ሌላው ችግር የትምህርት ጥራት ማነስ እንደሆነ ዶክተር የራስ ወርቅ አድማሴ ጫና አድርገውበታል። ሌላው ትምህርትን በተመለከተ እሱንም ዶክተር ገብሬ አንስቶታል የጥራት ማነስ እኔ እሱን ጫና አድርጌ መናገር እፈልጋለሁ። በአሁኑ ጊዜ የኢትዮጵያን ልማት የኢትዮጵያን ሕዝብ ጥቅም በአሁኑም ጊዜ ወደፊት ደግሞ በረጅም ጊዜ ሊፈታተነው የሚችል መጥፎ አስማሚያ የትምህርት ጥራት እየቀነሰ እየወደቀ መሄድ ነው። ይሄንን መንግስትም በየሁኔታው በየቦታው ያነሰዋል ነገር ግን እርማት ይደረጋል ይባላል። እኔ ግን ቀደምት በሆነው በአዲስ አበባ ዩኒቨርሲቲ ነው የምሰራው። በዛ ዩኒቨርሲቲ ጭምር ከአመት አመት የአንደር ግራጁዌት የምንለው ወይም የቅድመ ዲግሪ፣ ከዛ በኋላ የኤምኤ እና የፒኤችዲ ፕሮግራሞች ሁሉ እየቀነሱ የመሄድ ነው በጥራት በኩል የማየው። ይሄ በጣም ያሰጋኛል። ምክንያቱም አንድ ትውልድ ሁለት ትውልድ ሊበላሽ ይችላል። በዚህ አሁን በደካማ ነጥብ እንዲመረቁ እየተደረገ ያሉ ወጣቶች የነገ አስተማሪዎች ናቸው። አሁን እነሱን ብቻ ሳይሆን የሚያስተምሯቸውም ላይ ይሄ ተጽዕኖ ያደርጋል። ስለዚህ ከአሁኑ ጠንካራ የሆነ እርምጃ ካልተወሰደ በእነኚህ በሁለት ጉዳዮች ላይ ማለትም በትምህርት ጥራት ላይ እና ደግሞ ሙስናን በመቆጣጠር ላይ ማጥፋት እንኳ ባይሆን ሙስና የጠፋበት ህብረተሰብ አይተን ስለማናውቅ ቢያንስ መቆጣጠር አለብን። ያም ደግሞ መቆጣጠር ራሳችንን ከሌሎች በሙስና የላቁ አገሮች እና ህዝቦች ጋር በማወዳደር ሳይሆን ከራሳችን ጋር መወዳደር። ወደ ዶክተር ገብርኤል ሂድና የወጣቶች ዝንባሌ በአሁኑ ጊዜ ምን እንደሆነ አይተናል። የአፍላቂነቱ ጉዳይ በሚችሉት የስራ ማስፋቱም ስራ ፈጣሪነትን የመሳሰሉትና ከዛ ጋር ተያይዞ እንግዲህ ከአጠቃላይ ህዝብ አንጻር ሲታይ የሚበዙት ወጣቶች ናቸው ነው የሚባለው፣ እና ይህ ዝንባሌያቸው ከቁጥራቸው ጋር ተያይዞ ለሀገሪቱ የሚኖረው ጥቅም ምን ይሆናል? ዶክተር የራስ ወርቅ አሁን ያነሷቸው ላይ ከፈጠራ ጋር የተወሰነ ብዬ ወደ ዋናው ጥያቄ ልመለስ። በእርግጥ በስፋት ባናይ ባይታወቅ አልፎ አልፎ በዋና ከተማ በአዲስ አበባም በክልሎችም የፈጠራ ስራዎች ይታያሉ። ለምሳሌ አዲስ አበባ ላይ ስማ ወጣ የከሰል ምድጃ የሰራ ወጣት እንዳለ ሰምተናል። ቀደም ብሎም ከዚህ በፊት የቡናና ሻይ ማሽን እንደዙ አዲስ አበባ ላይ በወጣትነት እድሜ ያለ ልጅ ነው የሰራው። ዛሬ ገበያ ላይ የዋለ ማሽን ነው። በቅርብ ጊዜ አላባ የሚባል አካባቢ ወደ ደቡብ ኢትዮጵያ የቲቪ አንቴና የሰራ ልጅ አለ አስራ ሰባት ና አስራ ስድስት አመቱ ነው አሉ። አስረኛ ክፍል ተማሪ። አካባቢው አይስብም፣ ቲቪ አንቴና የለም። ልጁ ግን በሙከራ በዛ እድሜ ቲቪ መሳብ ቻለ። እግር ኳስ እያሳየ ነው ይባላል። ይሄው ልጅ የሬዲዮ ሞገድ ሰርቶ በሞባይል ሬዲዮ ለጓደኞቹ እንደሚያስተላልፍ ራሱ ባል በሰራው ትንሽ ስቱዲዮ የሚያስተላልፈውን ጓደኞቹ በሞባይል እንደሚያዳምጡም የሰማሁት ነገር አለ። እዛ ሐዋሳ አካባቢ ከሰላሳ እስከ አርባ ሰው የሚይዝ ዘመናዊ ጀልባ የሰራም ወጣት እንዳለ ሰምቻለሁኝ። ሲዳማ አካባቢ አሁንም አንዲት ወጣት ልጅ ንጹሕና የተበላሸ እንቁላል የሚለይ ማሽን እንደሰራች እንደዚሁ ሰምቻለሁ። እነዚህ እነዚህ እንግዲህ ስራዎች ይህን በቅርብ የሰማሁትን ነው ያነሳሁልሽ እንጂ በአዲስ አበባም በሌሎችም ክልሎች ብዙ አሉ። እነዚህ ነገሮች እንግዲህ በምን አይነት ሁኔታ ውስጥ ነው ልጆቹ የሚሰሩት ስንል እሚገርም ነው የሚሆነው። እነዚህ ልጆች በራሳቸው ተነሳሽነት በራሳቸው ፈጠራ አስተሳሰብ ወደዚህ ወደ ውጤት ወደ ያመራ ስራ እያሰሩ ያሉት። ሁለተኛው ከዚህ ጋር ተያይዘው ልነሳ የሚገባው በሌላው ዓለም የሳይንስ ሙከራ ሲደረግ እንዲሁ ለእውቀቱ ሲባል ነው። የኛዎቹ ግን ችግር ፈቺ የሆነ አይነት ነው። ፈጠራ ሚሰሩ የእኛ ልጆች እየተመራመሩ ያሉት ከሀገራችን ተጨባጭ ችግር ተነስተው ለሀገራችን ችግር መፍትሔ ማፈላለግ ሂደት ውስጥ ከወዲሁ የገቡ ስለሆነ መጨረሻ ላይ ላነሳሽው ጥያቄ መልስ ይሆናል ብዬ ገምታለሁ። ይሄ ጅምር በዚህ አሁን ባለበት ከቀጠለ በጥቂት ወጣቶች ዘንድ የሚታየው የፈጠራ ባህል በብዛት እየሰረጠና እየሰፋ ከሄደ አብዛኛው ሰው በእነዚህ ወጣቶች ውጤት እየተበረታና እየተጋጋለ ወደዚህ ከገባ ወደ ፈጠራ አስተሳሰብ ውስጥ ከገባ ምናልባትም የሚከሰጠን በሀያ በሰላሳ በአርባ አመት ጊዜ ውስጥ ሀገራችን ለለውጥ የምትበቃበት የእኛዎቹም ልጆች እንደ ሌሎቹ ሀገር ሳይንቲስቶች የሚታወቁበት ጊዜ ሩቅ አይሆንም ብዬ ተስፋ አደርጋለሁ። የአብዛኛውን ስሜት ወደዛ መሳብ ከቻል የሚጎላቸውን ነገሮች ማሟላት ከተቻለ ለሀገር ያለው ጠቀሜታ በጣም ከፍተኛ ነው ብዬ አምናለሁ። እሽ እንግዲህ ጊዜያችንም እያጠረ ስለሆነ፣ ዶክተር የራስ ወርቅ በዚህ ላይ የመጨረሻ የሚሉት ነገር ካለ። እንግዲህ እዚህ ላይ እኔ ጫን የምለው ምንድን ነው፣ እነኛ አሁን ዶክተር ገብሬ ጥሩ አዝማሚያዎች ናቸው። እነኚህ ከተበረታቱና ከተስፋፉ ብሩህ ተስፋ ይጠብቃታል ሀገራችን። ያለው እንደ ተጠበቀ ሆኖ ታዲያ እነኚህን ጥሩ ጥሩዎቹን ጅምሮች እንዲስፋፉ ለማድረግ ምንድን ነው መደረግ ያለበት የሚለው ነው እኔን የሚያሳስበኝ። ወይም ደግሞ እነኚህ እንዳይጨናገፉ እና አጥፊ የሆነ የሆኑ ሁኔታዎች እንዳያይሉ ምን ማድረግ ይቻላል ነው። እንግዲህ ሀገራችን ውስጥ የሚመረቱ ምርቶች በውጭ ሀገር ተወዳዳሪ እንዲሆኑ አገራችን ውስጥ ያሉ ችግሮች የሚፈቱበት ቀላል የሆኑ አገሪያዊ የሆኑ መንገዶች ቅድም እሱ እንዳላቸው የሚፈጠሩ ከሆኑ ጥሩ ነው። ይህን ለማድረግ ግን ይህን ለማድረግ ግን ሳይታክቱ የትምህርት ጥራት መውደቅን ማዞርና መቀልበስና የትምህርት ጥራት እየጎለበተ እንዲሄድ ማድረግ ያስፈልጋል። ይህም ትምህርት በአጠቃላይ የቴክኖሎጂ እውቀትን የሚያቅፍ ነው። እንደዚሁም ደግሞ ከቴክኖሎጂ ወይም በጣም ቁሳዊ ከሆኑት ወይም ናቹራል ሳይንስ ጋር ከተያያዙት ውጭም አልፎ በሶሻል ሳይንሱም ረገድ እንደዚሁ የጠራ እውቀት እንዲኖር ማድረግ ያስፈልጋል። ከዚህ ጋር እንግዲህ ተያይዞ ደግሞ የሚሰሩ የሚጣጣሩ ሰዎችን የሚክስ የሚሸልም አይነት የኢኮኖሚ ሁኔታ፣ የሚሰንፉ የሚለግሙ የሚያለምጡትን ደግሞ የሚቆጣጠር የሚቀጣ አይነት ሁኔታ መኖር አለበት እንጂ በሙስና አረንቋ ውስጥ ገብቶ ምንም ያልሰራ ምንም ያልደከመን የሚያወጣ የሚሸልም እና ደግሞ ብዙ ተስፋ ኑሯቸው የሚጣጣሩ ሰዎችን ደግሞ የሚቀብር አይነት ስርዓት መገታት አለበት። ይሄ ዋና ነገር ይመስለኛል። እሺ እንግዲህ ዶክተር የራስ ወርቅ አድማሴ፣ ዶክተር ገብሬ እንቲሶ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን፣ እናመሰግናለን። አሁን ጤና ፖሊዮ ኢትዮጵያ ውስጥ በቅርቡ መገኘቱ ተነግሯል። የጤና ፕሮግራም አዘጋጅና አቅራቢ ሶሎሞን አባተ ወደ ኢትዮጵያ የጤና ጥበቃ ሚኒስቴር ደውሎ የክትባት ፕሮግራም አስተባባሪውን አቶ ስንታየሁ አበበን ዛሬ አናግሯቸዋል። አቶ ስንታየሁ እውን ፖሊዮ ኢትዮጵያ ገብቷል? ትክክል ነው የተባለው ተገኝቷል። የፖሊዮ በዚህ አመት በፈረንጆቹ አንድ ኬዝ ተገኝቷል። በሁለት ሺ አስራ አራት ማለት ነው። በሁለት ሺ አስራ አራት ማለት ነው። በእኛ ግን በሁለት ሺ አሁን አብስረኛ ኬዙ ማለት ነው። ኦገስት ሁለት ሺ አስራ ሶስት ጀምሮ ነው ፖሊዮ ኬዝ እኛ ሀገር የታየው። እንግዲህ ባለፈው ስናወራ እንደነበረው በኢስት አፍሪካ ወይም በምስራቅ አፍሪካ በኩል ኢትዮጵያ ብቻ ሳትሆን ኬንያም ሶማሊያም እንደዚሁ ብዙ የፖሊዮ ኬዝ ታይቶባቸዋል። ስለዚህ ከዛ ነው ወደ እኛ ሀገርም እንግዲህ ወደ ሶማሌ ክልል ሊገባ የቻለው ማለት ነው ሪፖርቶቹ ወደ እኛ የገባ ኬዝ ነው አሁን ሪፖርቶቹ እንደሚናገሩት አሁን እርስ እንደሚሉት ሶማሊያ ውስጥ ከዚህ ካለፈው አመት ወዲህ ባለው ጊዜ አንድ መቶ ዘጠና አራት ልጆች ለፖሊዮ ተጋልጠው ተገኝተዋል ለቫይረሱ ኬንያ ውስጥ ደግሞ አስራ አራት ህጻናት ተገኝተዋል ተብሏል በሁለት ሺ በሁለት ሺ አስራ ሶስት እንግዲህ በአለም አቀፍ ደረጃ ካየ ነው አራት መቶ ስድስት ኬዞች ታይተዋል እንግዲህ አብዛኛውን በተለይ አምሳ አራት ፐርሰንት የሚሆነውን የእኛ ሆርኖፍ አፍሪካ የሚባለው ወይም ምስራቅ አፍሪካ ነው የሚወስደው ማለት ነው። ኮታውን እንዳልከው ሶማሌ መቶ ዘጠና አራት ኬዝ ታይተዋል። ኬንያ ደግሞ አስራ አራት ኬዝ እኛ ገድ ላይ ደግሞ ዘጠኝ ኬዝ በሁለት ሺህ አስራ ሶስት ታይቷል ማለት ነው። አሁን የጃንዋሪውን ስንጨምርበት ኢትዮጵያ ውስጥ በአጠቃላይ አስር የፖሊዮ ኬዞች ከሶማሊያ የመጡ ወይም ኢምፖርት የተደረገ ኬዝ ነው የምንለው። ኢትዮጵያ ውስጥ አስር ኬዞች ታይተዋል ማለት ነው። በኛ አቆጣጠር በሁለት ሺ ስድስት በአጠቃላይ አስሩም ከሶማሊያ የመጡ ናቸው። ኢትዮጵያ ውስጥ የተፈጠረ አጋጣሚ የለም። ጥናቱ እንደሚያሳየው እንግዲህ ኬዙ ሊንክድ የሆነ ነው ከሶማሊያ መጡ ስልኝ የሶማሌ ፖሊዮ ኬዝ እኛ ጋር የሶማሌ ፖፕሌሽን አለ ወይም የሶማሌ ሕዝብ አይደለም እኛ ጋር የታየው የእኛ ሀገር ሕዝቦች ግን ከዛ በዛ በኩል ወይም በቦርደር በቦርደር በኩል ወደ እኛ ሀገር የገባ ነው። ሊንክድ የሆነ ነው ኬዙ፣ ነው ቫይረሱ ቫይረሱን የተዛመተው ማለት ነው። አዎ የተዛመተበት ነው እንጂ የነሱ ኬዝ ወደ እኛ ገር ማለት አይደለም። አቶ ስንታየሁ፣ ይሄ ልጅ ስምንት ጊዜ በተከታታይ በአፍ የሚወሰደውን ጠብታ እንደወሰደ ሪፖርቱ ይናገራል። እና ከዚህ በኋላ ነው ተጋልጦ የተገኘው ልጁ። እንዴት ይሄ ሊሆን ቻለ? ብዙ እንትኖች ይኖሩታል እንግዲህ ጥናት እየተደረገበት ነው። የኢንቨስቲጌሽን ሪፖርቱ ገና አልደረሰልንም። እንግዲህ አንደኛ ከህፃኑ ምናልባት የት የተሰጠው ክትባት ችግር ሊኖርበት ይችላል፣ ፖተንት ላይሆን ይችላል። እንደገና ደግሞ ፖሊዮ ክትባት የወሰዱ በሙሉ ደግሞ ከበሽታው ነጻ ይሆናሉ ማለት ላይቻል ይችላል እና ስለዚህ ጥናቱ በሚያወ የሚ ይኖራል ማለት ነው። አቶ ስንታየው፣ ወላጆች እንዲያስከትቡ ልጃቸውን ሁልጊዜ ጎተጎታሉ። ልጆቻቸውን ኃላፊነታቸው የእነሱ እስከ ማስከተብ ድረስ ነው እና ልጆቻቸውን ሲያስከትቡ ከፖሊዮ ተጠብቋል ከሚል እምነት በመነሳት ነው እና እንደዚህ አይነት አጋጣሚዎች ምን ጊዜም ሊፈጠሩ ይችላሉ ማለት ነው። የእነዚህ ክትባቶች አቅማቸው የተዳከመ ሊሆን የሚችልበት አጋጣሚ አለ ማለት ነው። ሊያጋጥም ይችላል እንደዚ አይነት አሁን እንግዲህ የሶማሌን ክልል በምናይበት ጊዜ የፖሊዮ ክትባት የወሰዱ ህጻናት ከበሽታው ያለመት ወይም በበሽታው የመጠቃት እድላቸው በጣም ዝቅተኛ ነው የሚሆነው። ከዛ ባለፈ ግን የሚሰጠው ክትባት ችግር ሊኖርበት ይችላል። እንግዲህ እሱ አሁን እንዳልኩ ቅድም ጥናት መደረግ አለበት። አሁን አንደኛ የፖሊዮ ክትባቱ ጥራት ያለው ክትባት ነው ወይ? እንግዲህ ከምርቱ ጀምሮ ነው ጥራቱ የሚረጋገጠውና እና ከዛ ጀምሮ እስከታች ድረስ የቅዝቃዜ ሰንሰለቱን ጠብቆ ህፃኑ ጋር መድረስ አለበት። ያ ክትባት አገልግሎት ማለት ነው። ስለዚህ አንዱ የሚሆነው እሱ ሊሆን፣ ሁለተኛ ደግሞ ታች እዛ የሚሰጠው ክትባት ጊዜው ካለፈ በኋላ ሊሆን ይችላል ክትባቱ የተሰጠ እንደገና ደግሞ ክትባቱ ደግሞ ሀንድረድ ፐርሰንት ይከላከላል ማለት አይደለም ፖሊዮ ክትባት ማለት ነው። እና እነዚህ እነዚህ ችግሮች ይኖሩታል። ግን ሳይንስ ጥናቱ ባለሙያዎች በደንብ አጥንተው ፈርዘር እንትን የሚሰጡበት ይሆናል ማለት ነው። ለመሆኑ በዚህ የኢትዮጵያ የመድኃኒቶች አስተዳደር እና ቁጥጥር መስሪያ ቤት እንዳለ ይታወቃል። እና በተለይ በተራ ቁጥር አንድና ሁለት የገለጹልኝን ችግሮች ለመከታተል እነዚህ መድኃኒቶች ወይም ክትባቶች ወደ ሀገር ውስጥ ሲገቡ በትክክል አቅም ያላቸው፣ ብቃት ያላቸው መሆኑ ደህንነታቸው የተረጋገጠ መሆናቸው ክትትል ይደረግበታል ወይ እታች እስከ ወረደ በኋላ ክትባቶቹ ሲሰጡ አግባቡን በተከተለ አካሄድና አሰራር እንደሆነ የሚሰጡት አያያዛቸው ስርዓትን የተከተለ ለመሆኑ ጊዜያቸው ያላለፈባቸው ለመሆናቸው ተከታታይ የሆነ ቁጥጥርና ክትትል አለ? አዎ፣ እሱ ይሰራል። እንግዲህ እንዳልከው የመድኃኒት ቁጥጥር ባለስልጣን የመድኃኒቶችን ጥራት በየጊዜው እየፈተሸ በላብራቶሪ አረጋግጦ ነው ወደ ሀገር ውስጥ የሚገባው ማለት ነው። ከዛ ባለፈ ግን እንዳልኩ ታች ደግሞ ጤና ባለሙያዎቹ ክትባቱ በእርግጠኝነት ያልተበላሸና ጤናማ ክትባት መሆኑን የሚያረጋግጡበት ሜካኒዝም አለ ማለት ነው። ዘዴ አለ። እሱን ደግሞ ለባለሙያዎች ስልጠና ይሰጣል። ማንኛውም ዘመቻ ሲደረግም የመደበኛ ክትባት አገልግሎትንም ሲሰጡ ባለሙያዎቹ መጀመሪያ በደንብ ሰልጥነው ነው ነው እንዴት መስጠት እንዳለባቸው እና የክትባቱ ደግሞ ትክክለኛ ክትባት ወይም ያልተበላሸ ክትባት መሆኑን የሚያረጋግጡበት ዘዴ ያለ ማለት ነው። ያ ስልጠና ተሰጥቷቸው ነው የሚሰጡት ማለት ነው። ለመሆኑ ይሄ የሀያ አምስት ዓመት ልጅ አሁን ሰሞኑን የተገኘው እንዴት ነው የተገኘው መጋለጡ? የሀያ አምስት ዓመት እንግዲህ የሀያ አምስት ወር ይቅርታ፣ በስህተት ነው የሀያ አምስት ዓመት እያልነው የሀያ አምስት ወሩ የሀያ አምስት ወሩ እዛ በሚሰሩ እዛ አካባቢ የሚሰሩ ሰዎች ናቸው ያዩት። እንግዲህ ህብረተሰቡን በደንብ አዌር ተደርጓል። በዚህ አይነት የልጅነት ልምሻ ሲከሰት ቶሎ ወዲያው ሪፖርት እንዲያደርጉላ አካባቢያቸው በደንብ ነው አዌርነት የተሰጠው። ከዳር እስከ ዳር የማህበረሰብ ንቅናቄ ተሰርቷል። በሽታውም እዛ አካባቢ መነሳ ካል ህዝቡ በተደጋጋሚ ደግሞ ዘመቻም ተደረገ ስለሆነ ሁሉም ባለድርሻ አካላት ህብረተሰቡን ጨምሮ ሌሎች እንጂዎችም እዛ አካባቢ የሚጠሩ አካላት በሙሉ ያውቃሉ ስለ ሁኔታው ማለት ነው። ስለዚህ ኬዙን በዛ መልኩ ነው ሪፖርት የተደረገው ማለት ነው። ስለዚህ የታየው ኬዙ እንደታየው ወዲያው ነው ወደ ላይ የመጣው ማለት ነው። እሱሉ ወይም ሳምፕሉ ወደ ናሽና እዛ የመጣ ማለት ነው። አቶ ስንታየው ከአንድ በላይ ላለመሆኑ ማረጋገጫ አለ? ይሄ አጋጣሚ በሁለት ሺ አስራ ሶስት አስራ አራት ማለት ነው። አዎ ከዚህ በላይ ላለመሆኑ ምንድን ነው ማረጋገጫው? ምንድን ነው መተማመኛው? ሌላም አጋጣሚ ሊፈጠር ይችላል ብለው ያስባሉ? እንግዲህ ከፍተኛ የሆነ እንቅስቃሴ እያደረግን ነው። መንግስት ከናሽናል ጀምሮ እስከ ታች ድረስ እንግዲህ እዚህም ኮማንድ ፖስት አለ። ሚኒስትር ዴታው የሚመሩት የፖሊዮ ኮማንድ ፖስት በየሳምንቱ እየተገናኘ ያሉትን ሁኔታዎች ይከታተላል። በፌዴራል ደረጃ እሱ እንግዲህ አጋር ድርጅቶችም ያሉበት አንድ ላይ ቁጭ ብሎ በየጊዜው ያሉትን ሁኔታዎች የምንከታተልበት ድጋፍ የሚደረግበት ለክልሉ ነው። በክልሉም ደረጃ እንደዚሁ ኮማንድ ፖስት አለ በምክትል ፕሬዚዳንቱ የሚመራ ። እነሱም በየሳምንቱ እየተገናኙ ሁኔታውን እንትን እያሉ አስፈላጊ እርምጃ እንዲወሰድ ክትትል እያደረጉ ነው። ተደጋጋሚ የሆኑ ጥራታቸውን የጠበቁ ዘመቻዎች እያደረግን ነው አሁንም ወደፊት ገና አሁን ትናንትና የጀመረ ዘመቻ አለን ሶማሌ ክልል ላይ በሚቀጥሉት ደግሞ ሶስት ወራትም እንደዚሁ በየወሩ እናደርጋለን ማለት ነው አድማጮች ፕሮግራማችን ከመጠናቀቁ በፊት ስቱዲዮ ከገባን በኋላ በደረሰን ዜና ሁለት የአማጺው አልሻባብ ጦር አዛዦች ቆሪዮሌ ውስጥ በተካሄደ አሰሳ ታስረዋል የአገር ደህንነት ሚኒስትሩ ናቸው ይህን የገለጹት ለቪኦኤ ነገ ዝርዝር ዜናው ይቀርባል የአሜሪካ ድምፅ እንግዲህ እስካሁን አራት ሰዓት የሚያሰማውን ፕሮግራም እዚህ ላይ ፈጽሟል። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ደህናደሩ ነገ በአንድ ሰዓት እንደገና ደግሞ በመደበኛው በሶስት ሰዓት እንገናኛለን። ደህናደሩ